መጽሐፈ ነገሥት ካልዕ ምዕራፍ አስራ ስድስት በሮሜልዩ ልጅ በፋቁሔ በአሥራ ሰባተኛው ዓመት የይሁዳ ንጉሥ የኢዮአታም ልጅ አካዝ ነገሠ። አካዝ መንገሥት በጀመረ ጊዜ የሀያ ዓመት ጎልማሳ ነበር። በኢየሩሳሌምም አሥራ ስድስት ዓመት ነገሠ። እንደ አባቱም እንደ ዳዊት በአምላኩ በእግዚአብሔር ፊት ቅን ነገር አላደረገም። ነገር ግን በእስራኤል ነገሥታት መንገድ ሄደ። ደግሞም እግዚአብሔር ከእስራኤል ልጆች ፊት እንዳሳደዳቸው እንደ አሕዛብ ርኵሰት ልጁን በእሳት አሳልፈው። በመስገጃዎችና በኮረብቶቹ ላይ በለመለመውም ዛፍ ሁሉ በታች ይሠዋና ያጥን ነበር። የዚያን ጊዜም የሶርያ ንጉሥ ራአሶንና የእስራኤልን ንጉሥ የሮሜልዩ ልጅ ፋቁሔ ሊዋጉ ወደ ኢየሩሳሌም መጡ አካዝንም ከበቡት፣ ሊያሸንፉት ግን አልቻሉም። በዚያም ዘመን የሶርያ ንጉሥ ረአሶን ኤላትን ወደ ሶርያ መለሰ፣ አይሁድንም ከኤላት አሳደደ። ኤዶማውያንም ወደ ኤላት መጥተው እስከ ዛሬ ድረስ በእርሷ ተቀምጠዋል። አካዝም እኔ ባሪያህና ልጅህ ነኝ መጥተህ ከተነሱብን ከሶርያ ንጉሥና ከእስራኤል ንጉሥ እጅ አድነኝ ብሎ ወደ አሦር ንጉሥ ወደ ቴልጌልቴልፌልሶር መልእክተኞችን ላከ። አካዝም በእግዚአብሔር ቤት እና በንጉሡ ቤት መዛግብት የተገኘውን ብርና ወርቅ ወስዶ ወደ አሦር ንጉሥ ገጸ በረከት አድርጎ ሰደደው። የአሦርም ንጉሥ ሰማው። የአሦርም ንጉሥ በደማስቆ ላይ ወጣበት፣ ወሰዳትም፣ ሕዝቧንም ወደ ቂር አፈለሳቸው። ረአሶንንም ገደለ። ንጉሡም አካዝ የአሦርን ንጉሥ ቴልጌልቴልፌልሶርን ሊገናኘው ወደ ደማስቆ ሄደ። በደማስቆም የነበረውን መሠዊያ አየ። ንጉሡም አካዝ የመሠዊያውን ምሳሌና የአሠራሩን መልክ ወደ ካህኑ ወደ አርያ ላከው። ካህኑም ኦርያ መሠዊያ ሠራ። ንጉሡ አካዝ ከደማስቆ ልኮ እንዳዘዘው ሁሉ እንዲሁ ካህኑ ኦርያ ንጉሡ አካዝ ከደማስቆ እስኪመጣ ድረስ ሠራው። ንጉሡም ከደማስቆ በመጣ ጊዜ መሠዊያውን አየ። ንጉሡም ወደ መሠዊያው ቀርቦ በእርሱ ላይ ወጣ። በመሠዊያውም ላይ የሚቃጠለውን መሥዋዕትና የእህሉን ቁርባን አሳረገ። የመጠጡንም ቁርባን አፈሰሰ። የደኅንነቱንም መሥዋዕት ደም ረጨ። በእግዚአብሔርም ፊት የነበረውን የናሱን መሠዊያ ከመቅደሱ ፊት ከመሠዊያውና ከእግዚአብሔር ቤት መካከል ፈቀቅ አድርጎ በመሠዊያው አጠገብ በሰሜን በኩል አኖረው። ንጉሡም አካዝ የሚቃጠለውን የጠዋት መሥዋዕት፣ የማታውንም የእህሉን ቁርባን፣ የንጉሡንም የሚቃጠለውን መሥዋዕትና የእህሉን ቁርባን፣ ለአገሩም ሕዝብ የሚሆን የሚቃጠለውን መሥዋዕትና የእህሉን የመጠጡንም ቁርባን በታላቁ መሠዊያ ላይ አቅርብ፣ የሚቃጠለውንም መሥዋዕት ደም ሁሉ የሌላ መሥዋዕቱንም ደም ሁሉ ርጭበት፤ የናሱ መሠዊያ ግን እኔ ጠይቅበት ዘንድ ይሁን ብሎ ካህኑን ኦርያን አዘዘው። ካህኑ ኦርያ ንጉሡ አካዝ እንዳዘዘ ሁሉ እንዲሁ አደረገ። ንጉሡም አካዝ የመቀመጫዎችን ክፈፍ ቈረጠ፣ ከእነርሱም የመታጠቢያውን ሰኖች ወሰደ፤ ኵሬውንም ከበታቹ ከነበሩት ከናሱ በሬዎች አወረደው በጠፍጣፋውም ድንጋይ ላይ አኖረው። በእግዚአብሔርም ቤት የዙፋኑን መሠረት ሠራ። ስለ አሦርም ንጉሥ በውጭ ያለውን የንጉሡን መንገድ ወደ እግዚአብሔር ቤት አዞረው። የቀረውም አካዝ ያደረገው ነገር በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? አካዝም ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ከአባቶቹ ጋር ተቀበረ። ልጁም ሕዝቅያስ በእርሱ ፈንታ ነገሠ።